ሄድ መለስ እያልን የጠረጴዛ ዙሪያ ውይይታችን በየሳምንቱም ባይሆን ቆየት ቆየት እያልን እንመለስበታለን። አነጋጋሪ እርሶች ሲኖሩ እንዲህ እንዳሁኑ እንነጋገራለን። ታዲያ አሁኑ ለየት ይላል። ቤተኛ ናት ለፕሮግራሙ። ባልደረባችን ትስታ ብላቸው ከአዲስ አበባ መልስ፣ የእሷን ገጠመኞች ምልከታ ታጋራናለች። ከብዙ ጊዜ በኋላ ነው የሄደችው። ሁላችንም ከብዙ ጊዜ በኋላ ነው ያልሄድን። እሷ ደግሞ የሄደችው ለእሷ ደግሞ ጊዜው ረዥም ብቻ ሳይሆን ይህን ረዥም ዘመን እዚህ ሆና አገሯ ቤተሰቧ መሀከል ብዙ ነገር ተፈራርቋል። ደስታ ሐዘን የመሰለ እንደ ሁላችንም ያን ሁሉ ታስታውሳለች። እሺ አሉላ ና አዲሱ እጅግ አርጌ ነው ማመሰግነው ስለ ጋበዛችሁኝ። ለነገሩ ጉዳዩ የሚመለከተው እኔም ብቻ አይደለም ሁለታችሁንም ነው። ረጅም ጊዜ ነው ከሀገራችን ርቀን የቆየ ነው። እናም እዚህ ሆነን ሐዘንም መከራም ሲፈራረቅ መሄድ አልቻልንም። ሄጃለሁ እግዚአብሔር ይመስገን። በጓጓ ስሜት ነው የምንጠይቅሽ። ትንሽ ልባችን የሚሰረስረው አንቺ ያየሽው ስሜት እንዲጋባብን ማድረግ ይጠበቅብሻል። መጋባት አይችልም መሄድ አለበት። ልትሄዱ ይገባል። አውሮፕላን ስትወርጂ እግሬሽ ሲረግጥ ለወራት ማለት ይቻላል ይሄ ትኩስ ስሜት ብዙዎችን የያዘ በሚመስልበት ስንከታተል ቆይተናል። የኢትዮጵያ የፖለቲካ አየር ተለውጦ ሰላማዊ ሁኔታዎች ገፍተው የሚሄዱበትን ስንጠብቅ ቆይተናል። ይሁንና እዛ ስቴጂ በርሽ ቦታ ውስጥ ስትገኝ ሌላ ነውና እግርሽ የናፈቀሽን ምድር መሬት ሲረግጥ ምን አይነት ስሜት ተሰማሽ? አንተ ላይ ጥያቄ ልደርብ። ታማኝ በየነ ሄዶ ሲመለስ የተናገረውን ሰምቻለሁ። ወደፊት እናቀርበዋለን እሱን በእርግጥ ኢትዮጵያ ድንበር ገባን፣ ቀበቷችሁን አጥብቁ ሲባል የተሰማውን ስሜት ሲገልጽ በጣም በቃ በሱ ቦታ ሆኜ ራሴን አየሁትና ይሄ ሁሉ አለ ማለት ነው። አንተ በጠየቀው ጥያቄ ላይ አንቺ እዚህ ደረጃ ላይ ስትደርሺ አውሮፕላኑ ዝቅ እያለ ሲሄድ እዛም ሄዶ ከወረድሽ በኋላ ያለው ሁኔታ ነው። እውነቱን ለመናገር አሁን የምትገልጹት ስሜት የተሰማኝ እንደ አውሮፓ አቆጣጠር በ1991 ዓመተ ምህረት ለመጀመሪያ ጊዜ ወደ ሀገር ሲሄድ ነው፣ ከደርግ ውድቀት በኋላ ወደ ሀገር ስመለስ ዊምንስ ኮሚሽን የሚባሉ ሴቶች ጋር ነበርና የሄድኩት አንድ አምስተኛ ሴቶኝ ነው ሄድኩት። ከአራት ፈረንጆች ጋር ነበር የሄድኩት እና ገና ማለዳ ነበረ። ማለዳ ሲገባ እንዲ መልክዓ ምድሩን ያንን እለት አልረሳውም ምንም ቢሆን፣ ምክንያቱም ገና ፀሐይዋ ብቅ ብላ ታሳያለች። ተራራውን ሸንተረሩን እንደዚህ። ከዛ በኋላ ሰውነቴ መንቀጥቀጥ ጀመረ። እንዴት ነው የሚባለው? መንቀጥቀጥ ከግር እስከ ራሴ መንቀጥቀጥ ጀመረ። እምባዬ ደግሞ በዛው ልክ እግሬ ድረስ ለማለት ይቻላል። ልቤ ይመታል፣ እምባዬ መውረድ ጀመረ እና አጠገቤ የተቀመጠችው ሴት ምን ሆነሻል? አለች ያኮ ሀገሬ ነው የምታየው ሀገሬ እኮ መጣው ምናምን እና አይጠበቅም። ይሄ የሆነው ከሀያ ሰባት ዓመት በፊት ነው። አሁን እድሜ ገፋ ብሏል። ልክ አገራችን እንደሚጠበቀ አንድ ነገር ሲመጣብህ ነው ባህልህም ኑሮህም መቶ አንተን ሰውነትህን የሚሸፍነው እና በምንም ሳላቅ ያለ ውዴታዬ ስወርድ ህጅ መሬት ላይ ተደፋው እና መሬቷን ሳምኳት አሁን እንዲህ አልነበር ያው ከአስራ ሶስት አመት በኋላ ነው ተመልሼ ሄድኩት ክሱን እኛ ክስ ነው ብለን ባንቀበለውም አንዳንዶቻችን ክስ ነበረብን የሆነ የእልክ የሐዘን የቁጣ በዛ መሀል ደግሞ ቱባ ቱባ የሆኑ እናቴ ጭምር ያሳደጉኝ የተንከባከቡኝ እንደ እህት ማያት የታላቅ እህቴ ባለቤት ጭምር አራት ሰዎች የተለዩበት ሁኔታ ነው። ስለዚህ ወደ ባዶ ቤት እንደ መሄድ እውነትም ባዶ ነበር እና ቤታቸው ቦታቸው ባዶ ነበር የነኚህ ሰዎች እና ልቤ እየመታ ባዶ ቤት ባዶ ቤት እያልኩኝ ነው የገባሁት። እንደዛ ነበረ ስሜቱ። ከወረድንም በኋላ ደግሞ እቃችን አስቀምጠን፣ እኔ ብቻ ሳልሆን የአፍሪካ ዲቪዥን ዳይሬክተሩ አቶ ንጉሴ መንገሻም ቢሆን ወደ ለቅሶ ነው የተሰማራ ነው ከዚህ በፊት ያረፉ የቤተሰብ የቅርብ ዘመዶች ሐዘን አዎ እኛ እዚህ ሆነን የተለዩ የተቀበሩ ሰዎች ናቸውና እንደ ኢትዮጵያ ባህልም ብቻ ሳይሆን እንደ ስሜትህም ያ የምትወደው ሰው የት ጋ ነው ያለው? ሌላ ጊዜ ቤት እኮ እጇን ዘርግታ ትቀበላለች እናት፣ ወይንም ደግሞ ኤርፖርት መታ ትቀበል የለች ስለዚህ፣ የት ነው ያለችው እና ቀጥታ እነዚህ ሰዎች ያሉበት ቦታ ነው የሄድ ነው። ሰኞ ስራ ልንጀምር ቅዳሜ ጠዋትና እሁድ ይህንን ነው ያከናወን ነው ልልህ ፈልጌ። የተደባለቀ ስሜት እንደ ጠበቃችሁ ግልጽ ነው። ትዝታ ቀደም ብለሽ ጠቆም አርገሻል። ከአስራ ሶስት ዓመት በፊት እዛ የነበርሽ የነበርሽበት ጊዜ የተለየ ሁኔታ የነበረበት ስለሆነ ጎላ ብሎ ሊሰማ ይችላል። ቅድም ያልሽው ክስና ጣጣ ውስብስብ ነገሮችም የተከተሉት ከዚያ ነው። የሺ ዘጠኝ መቶ ዘጠና ሰባቱን ብሔራዊ ምርጫ ነው ማነሳው። በዚያ ጊዜ እዛ ነበርሽ። ከዛ ግን ተመልሰሽ ሄድ ድል አላጋጠመሽም። አስራ ሶስት አመት ረጅም ጊዜ ነው። በሀገር ደረጃም በርካታ ነገሮች ተፈጽመዋል። እንደ ትዝብት ግን ፈጥኖ የታዩሽ ጎልቶ የወጡ ነገሮች አሉ ከመጀመሪያው ከዛ ከሺ ዘጠኝ መቶ ዘጠና ሰባቱ ጉብኝትሽ ያሁኑ ልክ ብዙ ሰው እንደሚለው አዲስ አበባ በተለይ እንደ ጉድ እንደ ጉድ ህንጻዎች ተሰርተዋል፣ መንገዶችም ተሰርተዋል እና እውነቱን ለመናገር በ1997 ዓ.ም ትቼ የመጣሁትን አገር አይደለም ያየሁት እና ልክ ወጥተን በቦሌ አውሮፕላን ጣቢያ ወደ ሆቴላችን ስንሄድ፣ ሌላ ሀገር ያለው ነው። ሌላ ሀገር ከዛ የወጣቶች ብዛት በየመንገዱ ከዛ ሁሉም ነገር ንግድ በንግድ ትልቁ ህንጻ ስርም ንግድ አለ። ትንሿ ህንፃ ስርም ንግድ በንግድ ንግድ፣ እሱ ነው የተለየ ነገር ያየሁት። በአይን የሚታዩትን ነው። እንግዲህ የጠየከኝ አይደለ? በትኩስ ስሜት አዲሱ ቀጥሉ እንግዲህ፣ እኔ እግዚአብሔር ቢፈቅድ እድሜ ለጠቅላይ ሚኒስትር አብይ አመራር በውሸት የተመሰረተብን ክስ ስለተነሳ እኔም ብቅ ለማለት ልቤ ተነሳስቷል። እና አሁን እንደ ጠያቂ ሳይሆን ራሴ ሄጄ እንደ መጣሁ አይነት ስለተረበሽ ይቀጥላል። መልካም አዲሱ። ያ ስሜት ጠንከር ብሎ የሚሰማ ይመስለኛል። ረጅም ጊዜ የመሄድ እድል ሳይኖር ድንገት የመሄድ ሀሳብ እንኳን ሲኖር እንደሚሄድ ሰው በሀሳብ የሚያዋልል የተለየ ስሜትም የሚውጥ ይመስለኛል። ትዝታ የወጣት ሀገር መሆኑን ገና ከመግቢያሽ የተመለከትሽ ይመስላል። ወጣቶች በብዛት ታያለሽ። ሁለተኛ በጣም የተለየ ጉጉት አለ። በተለያየ አቅጣጫ የተለየ የፖለቲካ አየር እየነፈሰ ነው። ተስፋ የተደረገበት አለ። ምንም እንኳን ፈተናዎች እዚህም እዚያም ቢኖሩ የተሻለ ሁኔታ ለዚያች ሀገር መጥተዋል። ዲሞክራሲ፣ ነጻነት እኛን የሚመለከት በቀጥታ የምናየው ደግሞ የመገናኛ ብዙኃን የሚሰሩበት ጠባይና ሁኔታ እስከ ሁኔታ ይመስለኛል። ደፍሮ ለመናገር የሚቻል ለውጥ አለ። ከዛ አንጻር ቀናትም ቢሆን ቆይታችሁ በተጨባጭ ምን አየሽ? በስሜትና በሀሳብ የነበረውን በተግባር ካየሽው ጋራ የተለያዩ ቦታዎችም የሚሄድ ድል ነበረሽ። አንዳንዶች እንደምታጋርኝ ተስፋ እናደርጋለን። መልካም አሉላ፣ የቱኛው ላይ ማትኮር እንዳለብኝ ከህዝቡ አስተያየት ልነሳ። ልክ እንደ ገባን እንደ አንድ ሳምንት ስንቆይ ከህዝቡ እናገኝ የነበረው ስሜት ወይንም አስተያየት በለውጡ እንደተደሰቱ ነው። ሰው በነጻነት መናገሩን፣ ያለ ፍርሃት ያለ መሸማቀቅ የተለያየ ቦታ መሄዱን፣ ትንሽም ቢሆን ደግሞ የሚዲያ ክፍተት መኖሩን በጣም አድንቆ ነበር የሚናገረው። እግዚአብሔር ይመስገን እያለ ነበር የሚናገረው። በዛው ልክ ደግሞ በማህበራዊ መገናኛ ብዙሀን ላይ ጠቅላይ ሚኒስትሩም ላይ ትችት ነበረ። አሁን ሰሞኑን የምንሰማው ለውጥ ስላልመጣ ትችት ነበረ። ብዙ ሰው ደግሞ ለውጡ እኮ ከላይ ነው እንጂ ከስር እንዳለ ነው የሚል አመለካከት ነበረ እና ድብልቅልቅ ያለ አመለካከት ነበረ። ግን እኛ እንደምታውቀው በጣም ብዙ ችግር ያለባት አገር፣ ብዙ የባለቤትነት ጠያቂ የተነሳባት አገር ስለሆነች ለውጡ ጊዜ እንደሚፈጅ ገና እኮ ስድስት ወር ነው። ስንቱ ተስተካክሎ ይቻላል? ደግሞ አንዱን ስታስተካክል ሌላውን ሊያበላሽ የሚችልበት ሁኔታ አለ የሚል ነበረ። ብዙ ጊዜ ለሚያነጋገሩን ሰዎች የምንሰጠው መልስና ድብልቅልቅ ያለ ስሜት ነው። በጣም ከፍተኛ ለውጥ ከነበረው ሁኔታ ለውጥ ቢኖርም፣ በዛው ደግሞ በሀገሪቱ ዙሪያ አንዳንድ ቦታ ግድያ አለ ይባላል። ግልጽ ያልሆነ አይነት ነገር ነበረ። ምክንያቱም ጠቅላይ ሚኒስትር አብይ አህመድ ደግሞ ደጋግሞ ስለ ይቅርታና ፍቅር ያወሩ ስለነበረ አጥፊዎች ወደ ፍትህ መምጣት ያለ መምጣታቸውን ህዝቡ ዘንድ ጥርጣሬ ነበረ። አንዳንዱ እንደውም ባይመጡም ይቅር ለውጡ አለ ይችን ለውጥ ግን አንዳንዱ ደግሞ እንደ ፍትህ እስከሌለ ድረስማ ምን ለውጣለ ማለት የሚሉበት ሁኔታ ነበረ። በፖለቲካው ረገድ በሌላ ማህበራዊ ህይወት ግን ሰው የኑሮ ውድነት አለ። አንድ እንጀራ አምስት ብር። ይሄ ከባድ ነው። በጣም ብዙ ሰው ነው የሚነግር። ደረቅ እንጀራ ማለት ነው። አዎ። እና ለምሳሌ አሁን ሶስት መቶ ብር ደሞዝ ለአንድ ሰው በአንድ ወር ውስጥ ምን ሊያገኝ ይችላል ያ ሰው ምን ሊበላ ይችላል? አንድ ዳቦም ለመግዛት በጣም ከባድ ነው። በሌላ በኩል ደግሞ እንግዲህ የዳያስፖራ በሀገር ውስጥ መብዛትም ሊሆን ይችላል። በሄድክበት ቦታ ሁሉ የታወቁ የተወደዱ ሬስቶራንቶች፣ የምግብ ቤቶች ጥቅጥቅ ብለው ሞልተው ነው የምታየው እና ለአንድ ምሳ ሶስት መቶ ብር ከፍለ እንደዚህ የምትወጣበት ሁኔታ ነው እና ይሄንን ከውጭ ሄዶ ሆነም ቀረ እዚህ ሀገር ስንኖር ትንሽ የተመጣጠነ የኑሮ ዘይቤ ካለበት ሀገር ተነስተ ሌላ እንደዚህ እጅግ የተራራቀ ሁኔታ በምታይበት ጊዜ ባለባበስም እንደው በጣም እጅግ እንደው ቅንጥ ያሉ እንደው በቃ የአሜሪካኖች እንኳ ብዙ በመልበስም አይታወቁም። አውሮፓን ፈረንሳዮች እንደሚለብሱት ጣሊያኖች እንደሚለብሱት ወጣቶቹ ሲል በዘለም ዞር ስትል ደግሞ ራቁቱን የሚሄድ ይታያል። እሱ እንዴት ነው የሆነ እያልክ ብቻ እየጠየቅ ማለት ነው። ነው የኑሮ ሁኔታ ነው ያየሁት። የኢኮኖሚው መራራቅ ሁሉን ተጠቃሚ የሚያደርግ እድገት አለ ሲባል እንኳን አላደረግ የሚለው የቆየ ጥያቄያችን ነው። በዘገባዎቻችንም ብዙዎች ያነሳሉ። እድገት መጥቷል በአንድ በኩል ትና የሰው ኑሮ አሽቆልቁሏል። ጥቂቶች ብቻ የተሻለ ህይወት የሚኖርበት ዓለም ተፈጥሯል የሚለው ምናልባት እንግዲህ ቀጣይ ሁኔታዎች ለሁሉም እድል ትሰጣለች ያቻ ሀገር የሚነሳ ይሆናል። ምናልባት አዲሱ የምታነሳው የተያዘ ነው። አሁን ለምሳሌ ጠቅላይ ሚኒስትር አብይ ካመጡት ለውጥ አንዱ ለብዙ ጊዜ በጠላትነት ይታዩ የነበሩትን ሀገሮች ኢትዮጵያና ኤርትራ እንደማድረግ ነው። በዛ ረገድ አሁን ዛሬ ድረስም የተለያየ ሀሳብ ይሰጣል። የተደረገውስ አንድነት ምንድን ነው ውላቸው ለመንግልጽ አይሆንም። ቀድሞስ ምን ያስፈልጋል ከኤርትራ ጋር መገናኘት የሚሉ አሉ። ሌሎቹ ደግሞ በጣም ደስ ብሏቸው በመሰረቱ እኮ ኤርትራውያንና ኢትዮጵያውያን አንድ ህዝብ ናቸው ሊላዩ አይገባም ብለው ደግሞ ያን ውህደት ያደንቃሉ። በዚህ አካባቢ ምን ተገነዘብሽ? ምን አየሽ? ምን ሰማሽ? እውነቱን ለመናገር እንግዲህ እንደ ጋዜጠኛ ነው፣ ብዙ ጊዜ ጋዜጠኛ ከሆንክ ጆሮ ለዚህ ነገር ነው እና የሚያቀናው። በህዝቡ ረገድ ከኤርትራ ጋር የተደረገውን እርቅ የሚነቅፍ ሰውም አልሰማውም። እንደውም የሚገርም አይነት አቀባበል እንደተደረገላቸው ፕሬዚደንት ኢሳያስ ብዙ ጊዜ እንደውም የምሰማው የኢትዮጵያ ከኤርትራ ጋር ግንኙነት መፍጠር ኤርትራ ውስጥም ዲሞክራሲያዊ ለውጥ ለማምጣት ተጽዕኖ ያደርግ ይሆን ወይ የሚል በጎ አመለካከት ነው የማየው። የህዝቡን ፍቅርና አንድነት እኔ ያገኘሁት የኢትዮጵያ ተወላጅ የሚጠራጠር የለም። ህዝቡ አንድ ነው፣ ፖለቲካ ነው የለያየን የሚል ነው እና በበጎ አይን ሲታይ ነው እኔ እንኳን አንዳንድ ጽሁፎችም አንበብ ያለው ሰውም ሲናገር የምሰማው ምንድን ነው፣ ኤርትራና ኢትዮጵያ እኮ ሲለያዩ ባድመ ላይ ስንት ህይወት ጠፍቷል። ስለ እነዛ ሰዎች እንኳን ከዋነኛቸውም ወገን የተነገረ ነገር የለም። እርቁስ በምን ላይ መሰረት እንዳደረገ ሊነገር ይገባል። ዛሬ ድረስ ኤርትራ ውስጥ ተይዘው ያሉ ኢትዮጵያውያን የሉም ወይ? ይህን ይህን ያነሳሉ። እና እንደው በሁሉም አቅጣጫ ለማየት ነው እንጂ በአመዛኙ ሁለቱ ህዝቦች አንድ የመሆናቸው ነገር በአብዛኛው ሰው የተወደደ የተወደሰ ነው። ግን ያም አለ ለማለት ነው። ልክ ነህ አዲሱ። እንደው ከሰው ካገኘሁት ሳይሆን ከራሴ አመለካከት ደግሞ ሁሉ ነገር በሂደት ይሆናል። አወንታዊ ከሆነ ነገር ብንጀምር እርቁ ሁልጊዜ አወንታዊ ነው። ነገር ግን የእርቁን መሰረቶች ኤርትራ ውስጥ ደብዛቸው ሳይታወቅ የቀረውን ኢትዮጵያውያን ጉዳይ፣ ወይንም ከኤርትራም በኩል ደግሞ በኢትዮጵያ ውስጥም እንደዚሁ ጠፍተው የቀሩ ኤርትራውያን ካሉ መሪዎቹ ሊመለሱበት የሚችሉ ጉዳይ ነው። ሁሉ ነገር ግን ከበጎ አመለካከት ነው የሚጀምረው። ለመታረቅ ፈቃደኛ ከመሆን ነው የሚጀምረው። ተጠቃሚ የሚያደርግም ነው ሁለቱን ህዝቦች መለያየቱ እንዳስከፈለ ይታወቃል። ልክ ነው። ትዝታ ምናልባት ትልቁ ሬስ ነው። አዲስ አበባ በነበራችሁበት ጊዜ አጋጣሚዎቻችሁም በመጠኑም ቢሆን በስርቆሽ ያካፍለን ውይይት ሲደረግ እስክንድር ባነጋገራችሁ ወቅት በመጠኑ ሰምተናል። ከጠቅላይ ሚኒስትሩ ጋር በቀጥታ የመገናኘት ቢሮአቸውን የመጎብኘት ቤተ መንግስት የመሄድ እድል አግኝታችኋል። ርቀቱ በጣም ያስገርማል። በአንድ በኩል የቀደመ እንለው እንደሆነ አላውቅም በቀደመው አሰራር በቀደመው መንግስት የአሜሪካ ድምፅ ትችት እና ከመንግስት ጋር የሻከረ ግንኙነት ብቻ ሳይሆን እንደ መገናኛ ብዙሀን በአግባቡ የመቀበል ሁኔታ የሌለበት የቀድሞ ጠቅላይ ሚኒስትር መለስ የአሜሪካ ድምጽ ራዲዮን ከሩዋንዳ እልቂት ካመጣው ሚልኮሊንስ ሬዲዮ ሚልኮሊንስ ጋር እስከመሰሉበት ድረስ ርቀት የነበረው ነው። መቼም ከአንዱ ጫፍ ወደሌላኛው ሌላኛው ጫፍ የመጣን ይመስላል። በምንም መልኩ የአሜሪካ ድምጽ ነፃና ገለልተኛ ያውም የወዳጅ አገር መንግስት ይዞታ የሆነ መገናኛ ብዙሀን እንደ መገናኛ ብዙሀን ማክበር ሳይሆን እነሱ በሚያምኑበት መንገድ ብቻ ባለመስራቱ የጠላትነት ፍረጃ ውስጥ የነበረ መገናኛ ብዙሀን እስኪ ባካችሁ ጎብኙ የሚል ጥያቄው ከየትም በኩል ይምጣ የመጎብኘትና ጠቅላይ ሚኒስትሩን በቀጥታ የማግኘት እድል የተፈጠረበት በጣም የተጋነነ ልዩነት ነው ያለው። መልካም በመሆኑ መቼም ሁሉን የሚያስደስተው ነው። ጎልቶ የሚታየውና ለአንቺ ለራስሽ ቅድም የክሶቹን ሁኔታ አንስታቸዋል። በ1997ቱ ምርጫ ማግስት ከመካከላችን የተወሰናችሁን ባልደረቦቻችንን ጂኖሳይድ የሚል ቃል ነው የተጠቀሙ። እኔ እዛ ላይ ነው ልጨምርልህና እኔም ገርሞኛል በአንተ ጥያቄ ነው የሚሄደው። ግን ሁለቱ የተከሰሱ ናቸው አቶ ንጉሴም፣ ወይዘሮ ትዝታ የከሰሳቸው መንግስት አገር እንደገና ቤተ መንግስት ገብተው ከመሪው ጋር መነጋገር ይህ ራሱ የሚገርም አይነት ነው። የመገናኛ ብዙሀንና ስልጣን ላይ ያሉ አካላት ግንኙነት ግልጽ ነው። ወዳጆች መሆን የለብንም ያን አይነት ግንኙነት የሌለበት እባካችሁኑ ብቻ አይደል ለማሰልጠን ነው ሄዳችሁትና ለም ሀገር ውስጥ ያለውንም አስተምሩልን የሚል ድረስ የሚጋብዝ ጠቅላይ ሚኒስትር ነው የገጠማችሁ ምን